ኢትዮጵያ ከቻይና ጋር ያላት ግንኙነት መጠነ ሰፊ ወደ ሆነ ስልታዊ አጋርነት መሸጋገሩን የውጭ ጉዳይ ሚኒስቴር አስታወቀ። የሁለቱ አገሮች ግንኙነት መሟሟቅ ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ከመሆናቸውም ሆነ ከሚከተሉት ፖሊሲ ጋር የሚገናኝ አይደለም ሲሉ የሚኒስቴሩ ቃል አቀባይ ተናግረዋል። እስክንድር ፍሬው ተከታዩን ዘግቧል። ወትሮም የሞቀ መሆኑ የሚታየው የኢትዮጵያና የቻይና ግንኙነት ይበልጥ መጠናከሩ ሌላ አንድ ደረጃም መጨመሩ የተገለጸው በቅርቡ የተፈራረሙትን ስምምነት ተከትሎ ነው። ዛሬ መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም እንዳሉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቤይጂንግ በተካሄደ ስብሰባ ላይ በተገኙበት ወቅት ነው ስምምነቱ የተፈረመው። እንግዲህ እንደምታውቁት በቅርቡ የአንድ መቀነት አንድ መንገድ ስብሰባ ቻይና ውስጥ ተካሂዷል። በዚህ ስብሰባ ላይ ክቡር ጠቅላይ ሚኒስትሩ የተመራ የልዑካን ቡድን ተገኝቷል። ከዚህ ስብሰባ እና በአጠቃላይ ኢትዮጵያ ከቻይና ጋር ባላት ግንኙነት በኩል የምንረዳው ነገር ምንድን ነው? በሁሉም ወቅቶች ከኢትዮጵያ መንግሥትና ሕዝብ ጎን የምትቆም ጠንካራ ወዳጅ መሆኗን ቻይና አረጋግጣለች። ይህ ግንኙነት ጠንካራ እና በቅርቡ ወደ መጠነ ሰፊ ስትራቴጂክ አጋርነት ወይም በእንግሊዝኛው ኮምፕሪሄንሲቭ ኮኦፕሬቲቭ ስትራቴጂክ ፓርትነርሽፕ ማደጉ የሁለቱ አገሮች ግንኙነት ሁለገብ ስትራቴጂካዊና በመተማመን ላይ የተመሰረተ መሆኑን የሚያረጋግጥ ነው። ኢትዮጵያ በተለያዩ ዘርፎች ከቻይና ጋር ያላት ግንኙነት ደረጃ በደረጃ እያደገ መምጣቱን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። እንደ መረጃው እንደ አውሮፓውያን አቆጣጠር በ204357 ሚሊዮን ዶላር የነበረው የንግድ ምጣኔ በ2015637 ቢሊዮን ደርሷል። ይሄው የንግድ ምጣኔ በየአመቱ በአማካይ በ22 ሁለት ነጥብ ሁለት በመቶ እያደገ መሆኑንም መረጃው ጠቁሟል። የቻይና ባለሀብቶች በ624 ፕሮጀክቶች ላይ በመስራት ከ386 ቢሊዮን የአሜሪካ ዶላር በላይ መዋዕለ ንዋይ ማፍሰሳቸውንም አመልክቷል። ኢትዮጵያ በቻይናና በሌሎች የእስያ ሀገራት እንደ አውሮፓውያን አቆጣጠር በ2012 የተቋቋመው የእስያ መሰረተ ልማት ኢንቨስትመንት ባንክ አባል መሆኗንም አስረድቷል። እንደ መረጃው ኢትዮጵያ የዚህ ባንክ አባል የሆነችው ከ18 ቀናት በፊት ነው። እንደ አውሮፓውያን አቆጣጠር ከግንቦት 13 ጀምሮ ይህ ባንክ 77 አባል ሀገራት ያሉትና መሰረተ ልማት ዙሪያ ለሚቀርቡ ፕሮጀክቶች የገንዘብ ድጋፍ የሚያደርግ መሆኑን የተጠቀሰው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተገኙበት በቤጂንግ የተፈረመው የመጠነ ሰፊ ስልታዊ አጋርነት ስምምነት ደግሞ እንደዚህ የተለያዩ መገለጫዎች ያሉትን የሁለቱን ሀገራት ግንኙነት ይበልጥ እንደሚያሳድገው ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ይህንን ነው ያስረዱት። መጠነ ሰፊ ስትራቴጂክ አጋርነት ማለት አንደኛ የፖለቲካ ቁርጠኝነትን የሚያሳይ ነው። ሁለተኛ ከቻይና በተለያዩ መስኮች የሚደረገው ግንኙነትን ድጋፍ እስካሁን ከነበረው እስካሁን ከነበረው በይዘትን በመጠነም ይጠብቅ ያድጋል፣ ይጨምራል ተብሎ ነው የሚጠበቀው። የኢትዮጵያና የቻይና ግንኙነት እየተጠናከረ መምጣቱ የተገለጸው አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአፍሪካ ብሎም ከኢትዮጵያ አንጻር የሚከተሉት ፖሊሲ ግልጽ ባልሆነበት ባልተብራራበት በዚህ ወቅት ነው የዩናይትድ ስቴትስን ጥቅም የሚያስቀድመው አሜሪካ ፈርስት ፖሊሲያቸው ከአፍሪካና ከኢትዮጵያ አንጻር ምን ማለት እንደሆነም በሂደት የሚጠበቅ መልስ ነው ቃል አቀባዩ አቶ መለስ ግን ከቻይና ጋር እየተሟሟቀ የመጣው ግንኙነት በሂደት እያደገ የመጣ እንጂ ከዩናይትድ ስቴትስ ምርጫ ጋር እየተገናኘ አይደለም ይላሉ የኢትዮጵያና ቻይና ግንኙነት ረዥም ጊዜ ያስቆጠረ ግንኙነት ነው። የአሜሪካ ውስጥ ምርጫ ከሄደ መቶ ሲደመር ቀናት ብቻ ነው የነበሩት። በእኛ እምነት ይሄ ግንኙነት ወደ መጠነ ሰፊ ስትራቴጂካዊ አጋርነት ሲሸጋገር አሜሪካ ውስጥ ከተካሄደው ምርጫ ጋር የሚያያይዝ የሚያቆራኝ ነገር የለውም። ኢትዮጵያና ቻይና የጋራ የሆኑ ጥቅሞች አሏቸው። ይህንን በማራመድ የሕዝቦቻቸውን ህይወት ለመለወጥ ከሚደረግ ጥረት ጋር ተያይዞ መታየት ያለበት ነው። ከምርጫው ጋር ምንም ኢትዮጵያ ከአሜሪካ ጋር በጣም ጠንካራ የሆነ ግንኙነት አላት። በቅርቡ የኢፌድሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ አሜሪካ በሄዱበት ወቅት ከሀገሪቱ የውጭ ጉዳይ ሚኒስትር፣ ከፍተኛ ባለስልጣናት፣ ከሀገሪቱ ኮንግረስ የውጭ ግንኙነት ሊቀመንበር፣ ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ጎን ለጎን ከወቅቱ የአሜሪካ የውጭ ጉዳይ ሚኒስትር ሬክስ ጋር በተገናኙ ወቅት ያረጋገጡት ነገር ምንድነው? ኢትዮጵያ ኢትዮጵያና አሜሪካ የጋራ ጥቅም አላቸው። ወዳጅነታቸውም ጠንካራ ነው። መጨረሻ አላርገውና የሰሞኑ ስምምነት ከቻይና ጋር የተፈረመው ቻይናን የኢትዮጵያ ካደጉት ሀገራት መካከል ማለት ነው ወይ ደግሞ ከሀያላኑ ሀገራት መካከል ቻይናን ዋነኛው የኢትዮጵያ አጋር ያደርጋታል እንደዛ ብለን ልንተረጉመ እንችላለን? ኢትዮጵያ ከአውሮፓ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከአሜሪካ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከቻይና ጋር ጠንካራ ግንኙነት አላት። በቅደም ተከተል መስቀመጥ አይቻልም። ኢትዮጵያ ከሁሉም ጋር ጠንካራ ግንኙነት አላት። ኢትዮጵያና ቻይና ይፋ ዲፕሎማሲያዊ ግንኙነት የመሰረቱት እንደ አውሮፓውያን አቆጣጠር በ1970 እንደሆነ መረጃዎች ያሳያሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ